ሶስተኛው የአፍሪካ አህጉር አስተዳደራዊ ዘገባ ዛሬ በመንግስታቱ ድርጅት የስብሰባ ማዕከል ይፋ ሲደረግ የተሰራጩት የጽሑፍ መረጃዎች እንዳመለከቱት ይህ ዘገባ የሚያተኩርበት ቁም ነገር ምርጫዎችና የልዩነቶች አያያዝ፣ በእንግሊዝኛ አባባሉ ኤሌክሽንስ ኤንድ ማኔጅመንት ኦፍ ዲቨርሲቲ የሚል ነው። የአፍሪካ ኢኮኖሚክ ኮሚሽንና በተባበሩት መንግስታት ድርጅት የልማት መርሃ ግብር በጋራ ያዘጋጁት ይህ ሶስተኛው የአፍሪካ አስተዳደራዊ ዘገባ እንደሚለው እንደ አውሮፓ አቆጣጠር ከሺ ዘጠኝ መቶ ዘጠናዎቹ ዓመታት ወዲህ በአፍሪካ ሀገሮች በተወሰኑ ዓመታት ዙር ምርጫዎች የመከናወናቸው ወግ ወይንም ልማድ እየተጠናከረ መጥቷል። ይሁንና እነዚህ ምርጫዎች ሲከናወኑ ያስገኟቸዋል ተብሎ ከሚጠበቁት ባህርያዊ እሴቶች ይልቅ ልዩነቶችን ይበልጥ በማራገብ ማስፈራትን ና የኃይል እርምጃዎችን በመውሰድ የግጭት ቅስቃሽ ቃታዎች ሆነዋል። ዘገባውን በዝርዝር ያቀረቡት በአፍሪካ ኢኮኖሚ ኮሚሽን የማክሮ ኢኮኖሚ ልማት ክፍል ዲሬክተር፣ አዳም ኤል ሂራይካ ይህንን የሚገልጹበት ዘይቤ ያላቸው በአጠቃላይ መልካሙ ዜና እድገት መኖሩ ነው። በአስተዳደር ባጠቃላይ ማለት ነው። ይሁንና በዚህ ዘገባ መሠረት ከ2009 እስከ 2012 ዓመተ ምህረት ድረስ በነበረው ጊዜ ውስጥ አፍሪካ በአስተዳደራዊ እርምጃዎች ያሳየችው እድገት አንድ በመቶ በሆነ ነጥብ ብቻ ነው። አዎንታዊ ነው፣ ግን ይህ በጣም ትንሽ ነው። ቢያንስ የሁለት በመቶ ነጥብ እድገት እናገኛለን የሚል ተስፋ ነበረን። የዚህም ዘገባ ትክክለኝነትና ትንቢታዊነት ዛሬ በአህጉሪቱ አንዳንድ አካባቢዎችና ሀገሮች የሚታዩትን ግጭቶችና የዴሞክራሲ ግኝቶች መቀልበስ እንደ ማስረጃ የተጠቀሱት ደግሞ ብራያን ካጋሮ የተባበሩት መንግስታት ድርጅት የልማት መርሃ ግብር የአካባቢው አማካሪ ናቸው። የተለያዩ አይነቶች የማንነት ፖለቲካ ወደ ሶስት አቅጣጫዎች ሲያመሩ እናያለን። አንደኛ የተቋማት መፈራረስን፣ ሁለተኛ የሕግጋት መንግሥት ሽረትን፣ ሦስተኛ በአህጉሪቱ ባለፉት አስርት የተገኙትን ዲሞክራሲያዊም ሆነ የልማት ግስጋሴዎችን መቀልበስ ነው። በዘገባው መሠረት ባለፉት ሁለት አስር ዓመታት በአፍሪካ የተካሄዱት ምርጫዎች ጥቂት የሚባሉ አይደሉም። እንደ አውሮፓውያን ዘመን አቆጣጠር በ1996 እና በ2006 ዓ ም 44 ምርጫዎች ተካሂደዋል። ይህም ሰሜናዊ የአፍሪካ ሀገሮችን በመተው ከሳህራ በታች ያሉ አገሮችን የተመለከተ ነው። በ2005 እና በ2007 26 ፕሬዚዳንታዊ ምርጫዎች ተደርገዋል። 28 ፓርላማዊ ምርጫዎችም ተከናውነዋል። በ2011 ብቻ 15 አምስት ፕሬዚዳንታዊና 20 ፓርላማዊ ምርጫዎች በ2012 10 ፕሬዚዳንታዊና 13 ፓርላማዊ ምርጫዊ ተካሂደዋል። ይሁንና እነዚህ ሁሉ ምርጫዎች በሚፈለገውና በሚጠበቀው መጠን ዴሞክራሲ ጥልቀት እንዲያገኝ ወይም ስር እንዲሰድ አልረዱም። አደም ኤል ሂራይካ ኤሌክሽንስ ምርጫዎች በአፍሪቃ ዲሞክራሲያዊ ድሎችን ጥልቀት እንዲያገኙ ያላደረጉት በዚህ ዘገባ በዘረዘርናቸው ምክንያቶች ነው። እነዚህም በብዙ ገጽታው የዲሞክራሲያዊ ሂደቱ በበቂ ሁኔታ ሁሉን አቀፍ ባለመሆኑ፣ በበቂ ሁኔታ ክፍት ባለመሆኑና ምርጫዎች ፍትሐዊ ውድድር ስለማይደረግባቸው ነው። ይህ ዘገባ በአህጉሪቱ ባለፉት ሁለት አስር ዓመቶች ውስጥ የተካሄዱ ምርጫዎችን በመመርመር ደካማና ጠንካራ ይዞታቸውን መግለጽ ብቻ ሳይሆን መንግሥታት ማድረግ ይገባቸዋል ያላቸውን ምክረ ሀሳቦችም የሰነዘረ ነው። ከነዚህ መካከል አንዱና ዋናው የምርጫ ውጤቶች አጠቃላዩ ሕብረተሰብ ሊወከልበት የሚችልበትን ዘዴ ቢከተል መልካም ነው የሚባለውን የተመጣጣኝ ውክልና ወይንም ፕሮፖርሽናል ሪፕሬዘንቴሽን የተሰኘውን የድምፅ ስሌት መጠቀሙ ይበጃል ይላል። ይህ ዘገባ አርባ የአፍሪካ ሀገሮችን ያጠቃልለት ሲሆን ከእነዚህ ከአርባ ሀገሮች ውስጥ በሰላሳ አምስቱ በሚገኙ ሊቃን አመለካከት ተመጣጣኝ ውክልና የተሻለ ምርጫ ዘዴ መሆኑን ያምናል። የአፍሪካ አስተዳደራዊ ዘገባ ወይንም አፍሪካን ገቨርነንስ ሪፖርት መውጣት ከጀመረ 15 ዓመታት ያህል ሲሆን ይሄኛው ሶስተኛው መሆኑ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ